የህይወትን ቁጥር የመፈታበት ባህር የምተስበት ከዚህ ቀደም በሰራቻቸው ሶስት የሙዚቃ አልበሞች በርካታ አድናቂዎችን አትርፋለች። ባለፈው ወር መጨረሻ አራተኛ የሆነውን አዲስ የሙዚቃ አልበም ለአድማጭ አቅርባለች ድምፃዊት አለም ከበደ አዲስ የሙዚቃ ስራ ይዞ ለመቅረብ የዘገየሽበት ምክንያት ምንድን ነው? አለም፣ የትስ ነው የምትኖረው? የምኖረው እዚሁ ቨርጂኒያ ውስጥ ነው። ሙዚቃ ህይወት ውስጥ ነኝ ያለሁት። ብዙ ጊዜ በየናይት ክለቡ ሰራለሁኝ። ያው አላቆምኩም ማለት ነው፣ አላቆምኩም፣ እየሰራው ነበር። እስካሁን ድረስ ማለት ነው የተለያዩ ድርሰቶች ዜማዎችን እየሰበሰብኩኝ፣ ዜማዎችን በማጥናት ነበር እስካሁን ድረስ የቆየሁት። ያ ግን በጣም ረጅም ጊዜ ወስዶብኛል። ምንድን ነው አሁን፣ እዚህ ጋር ስለደረሰ ሳይሆን ይህን ስራ ሁለት ጊዜ ነው እንትን ያደረግኩት። ቱ ታውዘንድ ኤት ላይ ያለቀ ስራ መልሼ በቃ ለእኔ ሳይጥመኝ ሲቀር ድጋሚ እንደ አዲስ ጀመርኩኝ። አስራ አንድ አመት ፈጅቷል ተባሎ ትክክል አስራ አንድ አመት ሞልቷል። ምንድን ነው አንድ የተለያዩ ዜማዎችን ብሰበስብም ግጥሞችን ቢኖሩኝ ሙዚቃው ቢሰራም ግን ከኔ ጋር ሊዛመድ አልቻለም። ከኔ ጋር ካልተዘመመደ ደግሞ ሰውም ጋር ሲደርስ ብዙ አድማጭ ሊኖረው አይችልም በሚል ነገሮቹን አቆየኋቸው። እንዳለ ማስተር የተደረገውን እንትን ቀይሬ እንደ አዲስ ነው የሰራሁት። እንደ አዲስ ሌላ ዜማዎች፣ ግጥሞች ሰብስቤ እንደ አዲስ ስልሽ፣ ሁሉንም ሳይሆን የተወሰነውን አንድ አራት አምስት፣ ከአስራ ሶስቱ ዘፈኖች አንድ አራት አምስት ዘፈን እንዳዲስ ነው የተሰራው። ማን ነበር ቅንብሩን የሰራው አሁን አሬንጅ ያደረገው አበጋዝ ክብረ ወርቅ ነው። እሱን የሰራው በፊት ግን ከሌላ ሙዚቀኛ ጋር ሰርቼ ነበር። አብይ ሰለሞን ይባላል። ግን ያው መጨረሻው አልሆነም። ሙዚቃው በአጠቃላይ እንደ አዲስ ነው የተሰራው። ያ አሬንጅመንት ቀርቶ እንደ አዲስ ነው አሬንጅ የተደረገው። አስተያየትም እንደዚሁ ከየጓደኞቼ የሙያ ጓደኞቼ በጣም ረድተውኝ የተሰራ ስራ ነው። እኔ እጅግ በጣም ደስተኛ ነኝ። ይሄ በቀኔ ፊት ያደርጋል ብዬ ለአድማጭ አቀብያዋለሁ I <imitation> የስንተኛ ስንተኛ አልበምሽ መሆኑ ነው ይሄ? አራተኛ አልበም ነው። አራተኛ አልበም። የመጀመሪያው አልበምሽ ምንድን ነበረ? ኮሌክሽን ነው የሰዎች ዘፈኖች ምናምን፣ የህዝብ ዘፈን የተጫወትኩት። ከዛ አተረማመሰው፣ ከዛ አራዳ፣ አሁን ደግሞ አቀላለጠው አራዳና ቀላልጋው እዚህ ነው የተሰራው። ምን አይነት ሙዚቀኛ ነኝ ብለሽ ነው የምታስቢው? አሁን አተረማመሰውን ስንሰማ የተለየ አይነት ያዘፋፈን ስልት ነበረሽ። አሁን አዲሱ ላይ ደግሞ ስንሰማሽ ሌላ አይነት ነው ይዘሽ የመጣሽው እና የትኛው ነው አንቺን የበለጠ የሚገልጽሽ? አሁን ራሴን እንደፈተንኩስ ማለት ነው የትኛውንም አይነት ቅኝት ሰጨኝ ጫወታለሁኝ ዘፍናለሁ። የትኛው አማረብኝ የትኛው ነው? አይ ቲንክ ይሄንን መልሱን ለአድማጭ ነው እንትን ማረገው። አፍተር ማመሰውንም ስራ በጣም ደስ የሚል ነገር ነበረ፣ የህዝቡ አቀባበል አራዳም እንደዚሁ። አሁንም ደግሞ ያለው ነገር ብዙ ሆኝ የመጣውት እዚህ አልበም ላይ ነው። እያንዳንዱ ዘፈን ውስጤን ይነካዋል፣ እኔን ነው የገለጽኩት። ያ ነው የአሁኑ ልዩነቱ። ዜማ መረጣ ላይ በጣም ጎበዝ ናት ሲሉ ሰማሁ። ምን አይነት ዜማዎች ነው የሚያስደስቱ ዜማዎች ሰማለሁ? ከብዙ ዜማ ደራሲዎች ነው ዜማ መጀመሪያውኑ። የሚያስኩት ግጥምን በጣም ደስ ይለኛል። ግጥም ሳይ ዝም ብሎ አይደለም የሆነ ነገር መልእክት መኖር መቻል አለበት። እኔ መዘፍነው ዘፈን መልእክት ከሌለው ዝም ብሎ ማበድ ነው የሚመስለኝ፣ እንደኔ ማለት ነው ዜማም ሰምቼ እያንዳንዱ ደራሲዎች ሶስት ሶስት አራት አራት የምትሆን ነው የሚበዛው። እንትን የለኝም አሁን እዚህ ላይ ይሉንታ የለኝም እዚህ ቦታ ላይ በቃ በዚህ መልኩ ነው የተሰራውን ለዛ ይሆናል እንደዛ የሚያደንቁ ይሆናል እና አሁን እኔ ስራዎቹን ስሰማቸው ሁሌ ሰማዋለሁ። የሚገርምሽ ነገር አይ ቲንክ ራሴን ወዳድ ልሆን አላቅም። ሰውም እንደእኔም እንኳን ባይሆን ይሄ ነገር ጥሩ ስራ ሰርታለች የሚለው ነገር ከእነሱ ይመጣል ብዬ በጉጉት ነው የምጠብቀው። በእውነት ባለሙሉ ተስፋ ነኝ። በአራዳ ነው የምትታወቂው። አራዳን ደግሞ ብዙ ጊዜ ተናግረሽዋል። ግን እንደው እንደ ትውስታ እንዲሆን ከጎሳዬ ጋር አንድ ላይ ዘፍናችሁታል። እንደውም ጊዜውም ተመሳሳይ የሆነበት ጊዜ ላይ ነው የዘፈናችሁት። አውርታችሁበታል ስለዚህ ጉዳይ ሚገርምሽ፣ አግኝቼዋለሁ። እውነት ለመናገር አግኝቼዋለሁ። ግን በቃ ጎሳዬን ሳየው በጣም ጥሩ ባለሙያ ጎበዝ ድም ጥሩ ድምጻዊ ስለሆነ በቃ ስታይ ከአገር ቤት መጥቶ እዚህ ስታየው እኔ ለሰላምታ ነው እንጂ ለወቀሳ፣ እንደዚህ አይነት ሰው አይደለውም በመሰረቱ ዘፈኑ በጣም አድናቂ በጣም ደስ የሚል ድምጽ ነው ያለው። በጣም ነው ወደው እና ያህ ነው እንጂ አራዳ ትዝ አይለኝም። አይገርምሽም? ምን አለ መሰረት፣ አራዳ ብቻ አይደለም የተሰራ በመሰረቱ እኔ ዘፈንኳቸው ዘፈኖች በካሴት

konjolish fiker barada መልዕክት ማስተላለፍ ከፈለግ ሽዱሎልስጥር አብሮኝ የነበሩትን ጓደኞቼ ባመሰግናቸው ባመሰግናቸው አልጠግብም። ለምን በቃ ልዩ ናቸው። ግጥም ደራሲዎቹ ሶስና ታደሰ፣ ተመስገን አፈወርቅ፣ ጌራ ወርቅ ነቃ ጥበብ። እውነቴን ነው የምልሽ ሁሉ ጊዜ ከጎኔ በቃ ምንም በቃ ሳይሰለችው የሙዚቃ ህይወት ከህዝብ ጋር ነው ህዝቡም ወደ አንቺ ይመጣል አንቺም ወደ ህዝቡ የምትሄጂበት ጥሩ ኮሚኒኬሽን ሲኖርሽ ነው። እንዲኖርኝ ያደረጉት እነሱ ናቸው። እኔ ከየትም አላመጣሁትም። እውነት ነው የምነግርሽ ከየትም አላመጣሁትም። ደራሲዎቹ ጥሩ ጥሩ ስራ ሰርተውልኛል። በጣም ነው የማመሰግናቸው። ሱራፌል አበበ፣ መሰለ ጌታ፣ አሁን ከኢትዮጵያ ብስራት ጋር ረደው፣ ሶስና ታደሰ፣ አሳየ ዘገየ፣ ታምራት አበበ እነዚህ ሁሉ የእነሱ ሁሉ ውጤት ነው። ከዛ ደግሞ ዳሬ መጅመቱ ስትመጪ ደግሞ አበጋስ ደግሞ ልዩ ነገር ነው ለእኔ ይሰራል። በቃ ይሄ ጊፍት ነው ለእኔ በህይወቴ ውስጥ ጊፍት እንደሰጡኝ ነው የምቆጥረው። ሰለሞና ጥበቡን የህይወትን ቋጠሮ የመፈታበትን